ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሠራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ረቡ ሐምሌ 23 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባት ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሷ ዘይነብ አብዱራህማን በቴክኒክ መሳሪያዎች ላይ ትገኛለች። ከተማው ውስጥ ያሉ የጭፈራ ቤት ጋርዶች ናቸው ግቢውን እንዲጠብቁ የተደረገው። ፖሊስም አይደለም፣ ምንም አይደለም። ማንም የመንግስት አካል አላየ። ከዛ በኋላ ምንድነው የተደረገው? ሰራተኛው ለእኔ ደውለልኝ፣ መጣው። ስመጣ ሰራተኛው በሙሉ እየታጀበ በፌስት አለቃውን እየያዘ እንዲወጣ ተደረገ። ሼራተን አዲስ ዛሬ ከመቶ በላይ ሰራተኞችን ከስራ ውጭ ማድረጉ ተነግሯል። የሰማችኋቸው አቶ ዳዊት ሳሙኤል የሼራተን አዲስ የሰራተኛ ማህበር ሊቀመንበር ናቸው። ከአዲስ አበባ ዘገባለን። ይህን አስመልክቶ እስከ ምሽቱ አንድ ሰዓት ተኩል አብራችሁን እንድትቆዩ እንጋብዛለን። የተከበራችሁ አድማጮች አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል። እንደምን አምሽታቸዋል። ጊኒ ውስጥ የሚገኝ አንድ የማታ ክለብ ተደርምሶ በተፈጠረ ትርምስና ግፊያ ወድቀው ከተረጋገጡት መካከል በትንሹ 33 ሰዎች ሞቱ። የአገሪቱ ፕሬዚዳንት አልፋ ኮንዴም የአንድ ሳምንት የሐዘን ጊዜ አወጁ። አደጋው የደረሰው ትናንት ማክሰኞ ማታ ኮናክሪ ውስጥ ሲሆን በብዙ ሺህ የሚቆጠር ሕዝብ የተሰበሰበውም የሰኞ ለታውን የኢድ ፍጥር አውድ ዓመት ለማክበር እንደነበር ታውቋል። ከሞቱት መካከል አያሌ ህጻናት እንደሚገኙባቸውም የአይነ ምስክሮች ይናገራሉ። ከፕሬዚዳንቱ ቢሮ ይፋ በሆነው መግለጫ እንደተመለከተው የአደጋው ትክክለኛ መንስኤ እየተጣራ ነው። የሊቢያ እስላማዊ ቡድን ምስራቅ ቤንጋዚ ውስጥ የሚገኘውን የአገሪቱን ልዩ ኃይል ዋና ጽፈት ቤት ከብዙ ቀናት ውጊያ በኋላ መቆጣጠሩ ተገለጠ። የእስላማዊውና ጂሃዳዊ ጥምረት የሆነው የቤንጋዚ አብዮታውያን ሹራ ምክር ቤት ብሎ የሚጠራው ቡድን ዛሬ ረቡዕ በመግለጫው ጽሕፈት ቤቱ በቁጥጥር ስር መሆኑን ይፋ አድርጓል አንድ የሊቢያ ወታደራዊ ባለሥልጣንም ይህንኑ አረጋግጠዋል እስራኤል ጋዛ ሰርጥ ውስጥ በሚገኝና በተባበሩት መንግስታት ድርጅት በሚታገዝ አንድ ትምህርት ቤት ላይ ጥቃት አድርሳ በትንሹ 15 ሰዎች ከተገደሉ በኋላ ጊዜያዊ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርባለች። እስራኤል ለአራት ሰዓታት ያቀደችው ጊዜያዊ የተኩስ አቁም ስምምነት ይጀመራል የተባለው በአገሬው አቆጣጠር ከቀኑ 9 ሰዓት ላይ ነበር። ዛሬ ማታ የተመታው ትምህርት ቤት ሰሜን ጋዛ ውስጥ ያሉ ፍልስጤማውያንን በያዘውና ጄቢያው የስደተኞች መጠለያ ጣቢያ ውስጥ የሚገኝ ነበር። የጦር ኃይሎችና ታንኮች ወደ ጋዛ ሰርጥ የሰነዘሩት ጥቃቶች ቢያንስ አንድ መቶ ሰዎችን እንደገደሉ በትላንቱ ዜናችን መገለጹ ይታወሳል። ጠቅላይ ሚኒስትር ቤንጃሚን ናታኛሁ ጦርነቱ እንዲህ በአጭር የሚቋጭ አይደለም ብለው የተናገሩትን ወታደሩ ተግባራዊ እያደረገ መሆኑን የትላንቱ ጥቃት ምስክር ነው ተብሏል። ሚስትር ናታኛሁ ባለፈው ሰኞ በእስራኤል ቴሌቪዥን ለህዝቡ ባስተላለፉት መልእክት በሐማስ ላይ የሚካሄደው ዘመቻ የተራዘመ ይሆናል ሲሉ ተናግረው ነበር። የበረራ ቁጥሩ 17 የሆነው የማሌዥያው አውሮፕላን ተመቶ ወደ ወደቀበት የምስራቅ ዩክራይን አካባቢ እንዳይሄዱ በአፍቃሪ የሩሲያ ኃይሎች የተከለከሉት ዓለም አቀፍ ታዛቢዎች አሁንም እንደታገዱ መሆናቸው ተገለጠ። የአውሮፓ ባለሥልጣናት ከሽምቅ ተዋጊዎቹ ጋር ከተወያዩ በኋላ እንዳስታወቁት በአውሮፓ የደህንነትና የትብብር ድርጅት የተወከሉት ታዛቢዎች ዶኔትስክ ወደሚገኘው ጦር ሰፈር ተመልሰዋል። የአውሮፓ ህብረት ሩሲያ ላይ አዳዲስ ማዕቀቦችን ለመጣል መዘጋጀቱ የሚታወስ ነው። የማዕቀቡ የትኩረት ኢላማዎችም በሩሲያ የገንዘብና የመከላከያ ተቋማት ላይ ያነጣጠሩ እንደሆኑ ተመልክቷል። በዚሁ መሰረት 28 አባሎች የሚገኙበት የህብረቱ አምባሳደሮች ትናንት ብራስል ውስጥ ተሰብስበው ነበር። ትናንት ከፕሬዚዳንት ባራክ ኦባማ ጋር በተካሄደ የስልክ ውይይት የብሪታንያ፣ የፈረንሳይ፣ የኢጣሊያና የጀርመን መሪዎች እንዳረጋገጡት ከዩናይትድ ስቴትስ ውሳኔ ጋር ተስማሚ የሆነ አዲስ ማዕቀብ በሩሲያ ላይ ለማጣል አንድ ቃል ገብተዋል። ይህ አዲስ ማዕቀብ በሩሲያ ላይ እንዲጣል ግፊት ያደረገው የዩክራይኑ አውሮፕላን የወደቀበትን አካባቢ ለመድረስ ሞከራ ያደረገው ዓለም አቀፍ መርማሪ ቡድን ባለመቻሉ የተነሳ ነው። የበረራ ቁጥሩ 17 የሆነው የማሌዥያ አውሮፕላን በሽምቅ ተዋጊዎች ይዞታ ስር በሚገኘው ምስራቅ ዩክራይን ውስጥ ተመቶ መውደቁም አይዘነጋም። በመጨረሻም የሰብአዊ መብት ይጥሳሉ በተባሉ በበርካታ የቬኔዙዌላ ባለስልጣናት ላይ የጉዞ ማዕቀብ ማድረጉን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አስታወቀ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይዋ ማሪ ሃርፍ እንዳስታወቁት በተቃዋሚዎች ላይ ከመጠን ያለፈ ኃይል የተጠቀሙ የቬኔዙዌላ ባለስልጣናት ወደ ዩናይትድ ስቴትስ እንዳይገቡ ታግደዋል። በቪዛ ላይ የተመዘገቡ መረጃዎችን ከመጠበቅ አኳያ ግን ቃል አቀባይዋ የባለስልጣናቱን ስም ከመግለጥ ተቆጥበዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አመሰግናለሁ አዲሱ ለዜናው። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ደግሞ ይመለሳል። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ከተለያዩ የአፍሪቃ ሀገሮች ተመርጠው ወደ ዩናይትድ ስቴትስ የተጋበዙ አምስት መቶ ወጣት አፍሪካውያን መሪዎች ከትናንት በስቲያ ሰኞ ሐምሌ 21 2006 ዓ.ም ከፕሬዚደንት ባራክ ኦባማ ጋር ተገናኝተዋል። የአፍሪካን የፖለቲካ መሪዎች በሚቀጥለው ሳምንት ለውይይት የጋበዙት ፕሬዚደንት ባራክ ኦባማ ከአፍሪካ ሀገሮችና ሕዝቦች ጋር በእኩልነት ላይ የተመሰረቱ ግንኙነቶችን ማድረግ ተገቢ ነው ሲሉ ለወጣቶቹ መግለጻቸው መዘገቡ ይታወሳል። ለዚህ የአፍሪካና የዩናይትድ ስቴትስ ግንኙነት ዋልታዎቹ ወጣቶች ናቸው ብለዋል። ፕሬዚደንቱ ወደ ውይይቱ ወጣቶቹ ፕሬዚደንት ኦባማን ከማግኘታቸው በፊት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና ከተወካዮች ምክር ቤቱ ወይም ከኮንግረሱ አባላትም ጋር ተነጋግረዋል። በትናንት ውይይታቸው ደግሞ የአፍሪካ ወጣቶች በየሀገሮቻቸው ምጣኔ ሀብቶች ላይ ያላቸውን ሚና መክረዋል። ዛሬ የዩናይትድ ስቴትስ ቀዳሚ መቤት ሚሼል ኦባማ ንግግር አድርገውላቸዋል። ወጣቶቹ የስብሰባውን ሂደት እየተከታተለ ያለውን ሄኖክ ሰማግዜርን የስልክ መስመር ላይ ይዣዋለሁኝ። ሄኖክ እንደምናመሸ ሰለሞን እንደምናመሸ ሄኖክ ምን ይመስላል የዛሬው ሁኔታ እስቲ ንገረን በዛሬ ዕለት ቀዳማዊት እመቤት ሚሼል ኦባማ አስቀድመህ እንደገለጽከው ከተለያዩ የአፍሪካ ሀገሮች ለተውጣጡ አምስት መቶ ወጣቶች ያደረጉት ንግግር በሴት ልጆች ትምህርትና በሴት ልጆች መብት እንደዚሁም ለሴት ልጆች የማደግ እንዲሁም የመሪነት እድልን ስለመስጠት ነው እንነጋገር ያሉት ቀዳማዊት እመቤት ሚሼል ኦባማ ንግግራቸው እንግዲህ በንግግራቸው እነዚህን ወጣቶች አበረታተዋል። የአፍሪካ የደም ዝውውር አውታር ለመሆን የሚያስችል በፖለቲካም፣ በምጣኔ ሀብትም፣ በመብት መከበርም እንዲሁም በሕዝብ አስተዳደር እውቀት ያላችሁ ወጣቶች ናችሁ ብለዋል ሚሼል ኦባማ እንግዲህ በዓለም ዙሪያ ስለ ሴት ልጆች ትምህርት ባደረጉት ንግግር ተጨማሪ መዋለንዋይ ማፍሰስ ብቻ አይደለም ለውጥ ሊያመጣ የሚችለው የአስተሳሰብ ለውጥ ማምጣት ያስፈልጋል። እናቶች፣ አባቶች፣ ቤተሰቦች፣ ማህበረሰቦች በሴት ልጆች ትምህርት ለሴት ልጆች እድልም በመፍጠር ማመን መቻል አለባቸው። የማህበረሰብ አስተሳሰብን መቀየር ያሻል በማለት ነው እንግዲህ ንግግር ያደረጉት ሰለሞን። ከዛ ውይይት ተካሄደ በቀዳሚ ትምህርት ቤቷ ንግግር ላይ እንግዲህ ቀዳማዊት እመቤት ሚሼል ኦባማ በንግግራቸው ስለ ራሳቸው፣ ስለ ቤተሰባቸው ታሪክ እና የዩናይትድ ስቴትስን ታሪክ ከአፍሪካ ታሪክ ጋር እያዛመዱ በዓለም ስላሉ በተለይ በሴት ልጆች ትምህርት፣ በሴት ልጆች እድል የመፍጠር ስራዎች ላይ የነበሩ ፈተናዎችን ገልጸዋል። ቀዳማዊት እመቤት ሚሼል ኦባማ እኔ አፍሪካ አሜሪካዊት ሴት ነኝ። ለአፍሪካ ደግሞ በጣም ቅርብ ነኝ። አራት ልጆቼንና እናቴን ይዤ ይቅርታ አራት ጊዜ ልጆችን እና እናቴን ይዤ ወደ አፍሪካ ተጉዣለሁ እና በደሜ አፍሪካዊነት ይፈሳል ካሉ በኋላ ከፕሬዚዳንት ኦባማ ጋር ባደረጉት ንግግር ፕሬዚዳንቱ ያሳሰቧቸው ሴቶችን የማያከብር ማህበረሰብ ለማደግ ያለው ተስፋ የጨለመ ነው ብለው ነበረ። ይህንኑ አክለው ሚሼል ኦባማ ሴቶች በአፍሪካ ፊልማቸውን እንዳያሳኩ ወደኋላ መቅረታቸው ያሳስበኛል። በአፍሪካ በእርግጥ በርካታ አበረታች ለውጦች ተመዝግበዋል። በፖለቲካም፣ በማህበረሰብ መሪነትም፣ በትምህርትም ወዘተ አሁንም እያስመዘገቡ ይገኛሉ ግን ብዙ መስራት ያስፈልጋል ብለዋል ሚሸል ኦባማ። ሄኖክ አመሰግናለሁኝ ለዘገባ እንግዲህ እዛው ነው አሁንም የምትገኘው። ከምሽቱ ሶስት ሰዓት ላይ በሚኖረን መደበኛ ስርጭት በሀያ ሁለትና በሀያ አምስት ሜትር በአንድ አጭር ሞገድ በምናቀርበው ስርጭታችን ደግሞ ዘርዘር ያሉ ዘገባዎችን እንደዚሁ እንጠብቃለን። ካንተ የቀዳሚት እመቤቷንም ንግግሮች እንደዚሁ አካተት አቀርብልናለ ብለን እንጠብቃለን። አደርጋለሁኝ ሰለሞን። አንድ ለአድማጮችም ለወጣቶቹ በተለይ ብዙዎቹ አይምሯቸው ላይ የቀረ ሳነጋግራቸው በቀዳማዊት እመቤት ሚሼል ኦባማ ለእነዚህ ወጣቶች ወደፊት ለመራመድ ስታስቡ አሉ ፈተናዎቻችሁ ብዙ ናቸው። ችግር ሲገጥማችሁ ደግሞ ሁልጊዜ ኔልሰን ማንዴላን አስቡ። የማይነጋ ሲመስላችሁ፣ አንድ ነገር የማይሳካ ሲመስላችሁ ሊሳካ መሆኑን አስቡ። ለዚህም የእኔን ምሳሌ ተመልከቱ። የማይሳካ የሚመስል ሁሉ መሳካቱ በእኔ ሕይወት ታይቷል ብለዋል። እናትና አባቶቼ ዘረኝነት በነበረባት ዩናይትድ ስቴትስ ያደጉና የኖሩ ሲሆን፣ እኔ ደግሞ በተሻሉ የትምህርት ተቋማት የትምህርት እድል አገኘው ዛሬ ደግሞ በዋይት ሃውስ እኖራለሁ፣ ሲሉ ተማሪዎቹ እንደዚሁም፣ እነኚህ የአፍሪካ መሪዎች ወጣት መሪዎች ቆመው ነው እያጨበጨቡ በተስፋና ከቀዳማዊት እመቤት ሚሸል ኦባማ ከታሪካቸውም የሚማሩትን እንደዚሁ በደስታ የገለጹት ሰለሞን መልካም ነው። ሄኖክ እንግዲህ ከዚህ በተጨማሪ ደግሞ አንተ ቆንጅት ታየና ተፈራ ግርማ የምትመሩት የትዊተር ውይይት ይኖራል። ሃሽታግ ቪኦኤ ያሊን እየተጠቀሙ አድማጮቻችን እንዲሳተፉ በዚሁ አጋጣሚ መጋበዝ እፈልጋለሁኝ። ሰዓቱንና ተጨማሪ መረጃ ካለህ፣ ይሄንን የትዊተሩ ውይይት አስመልክቶ ትንሽ እንድትነግረን እድል እስጥህ። መልካም እንግዲህ በትዊተር እነኚህ በተለይ ከኢትዮጵያ የመጡ አስራ ሁለት ወጣቶች አሉ። በኢትዮጵያ ውስጥ በተለያዩ ዘርፎች ብዙ ስራዎችን የሰሩ ወጣቶች ናቸው። ከኢትዮጵያ ወጣቶች ጋር አብረው እንዲነጋገሩና እንዲወያዩ በፌስቡክ እና በትዊተር ጥያቄ እየሰበሰብን እንገኛለን። ዛሬ ነው ከእነኝህ ወጣቶች ጋር የምንነጋገረው። ጥያቄዎቻችሁን በትዊተር የምትከታተሉ ካላችሁ ሀሽታግ ቪኦኤ ያሊ ወይም ደግሞ አት ቪኦኤ አምሃሪክ በማለት ጥያቄዎቻችሁን ልታደርሱን ትችላላችሁ። በፌስቡክ ጥያቄ ለመጠየቅ የምትፈልጉ ደግሞ ቪኦኤ አምሃሪክ ነው፣ ቪኦኤ አምሃሪክ ብላችሁ ጥያቄያችሁን ላኩልን። በጣም እናመሰግናለን ሰለሞን። እሺ አንድ ጊዜ ሀሽታጉን ለመድገም ያህል ሀሽታግ ቪኦኤ ዋይ ኤ ኤል ዋይ መሆኑን ዋይ ኤ ኤል አይ ዋይ ኤ ኤል ዋይ ኤ አይ እና እንጠብቃችኋለን። ውይይታችን ይካሄዳል። ፌስቡካችንንም እንደዚሁ እንድትጠቀሙ እንጋብዛለን። የተከበራችሁ አድማጮች አመሰግናለሁኝ። ሄኖክ፣ በኋላ እንገናኛለን። አመሰግናለሁ ሰለሞን፣ ደህና እምሽ የተከበራቸው አድማጮች ተከታዩ ዘገባ ከዋሽንግተን ዲሲ ወደ አዲስ አበባ ይወስደናል። ዛሬ እንደሚጀመር ያልተቆረጠ ቀጠሮ ተይዞለት የነበረው የደቡብ ሱዳን ተቀናቃኝ ወገኖች የሰላም ድርድር ሳይጀመር ቀርቷል። በአንድ ወይም በሁለት ቀናት ወደፊት ሳይገፋ እንደማይቀር ምንጮችን ጠቅሶ እስክንድር ፍሬው ከአዲስ አበባ ዘግቧል። ይህ ለአንድ ወር ያህል ተቋርጦ የቆየው የደቡብ ሱዳን ንግግር ዛሬ እንደሚጀመር ገልጾ የነበረው የምስራቅ አፍሪካው የጋራ ልማት ባለስልጣን ኢጋድ እንደሆነ ይታወቃል። ወደ እስክንድር ፍሬው ዘገባ እንለፍ። በሪያክ ማቻር የሚመሩት የደቡብ ሱዳን አማጽያን ቃል አቀባይ ሁሴን ማርኞት ለቪኦኤ እንዳሉትም እስካሁን መቼ እንደሚጀመር አያውቁም ሶ እስካሁን መቼ እንደሚጀመር አልተነገረንም። የድርድሩ አጀንዳ ብቻ ነው የተሰጠን። በአውሮፓውያኑ የዘመን አቆጣጠር ለሐምሌ ሰላሳ የተያዘው አጀንዳ የሰማነው ነገር ቢኖር ድርድሩ በአዲስ አበባ አይካሄድም፣ ከአዲስ አበባ ውጪ ሊካሄድ እንደሚችል ነው። ቀደም ያለው ድርድር ባለፈው ሰኔ መጨረሻ የተቋረጠው ለተሳታፊነት በተጠሩ የሲቪክ ማህበራት አመራረጥ ላይ በተነሳ ለመግባባት ነው። የመንግስትን እርምጃ ፈርተው ከሀገር የተሰደዱ የሲቪክ ማህበራት ሊጋበዙ እንደሚገባ የገለጹት አማጽያን ያንን ድርድር አልጀመሩም ነበር። አሁን ግን ጥያቄያችን እየተመለሰ ነው ብለዋል። በተያያዘ ዜና የቆሰሉ ወታደሮቻቸውን ጋምቤላ ውስጥ በማከም ኢትዮጵያ አማጽያንን ትረዳለች በሚል የቀረበውን ውንጀላ የውጭ ጉዳይ ሚኒስቴር አስተባብሏል። ይፋዊ ያልሆኑ የደቡብ ሱዳን ጦር ቃል አቀባይ ባለፈው ሳምንት ሲናገሩ ከሀምሳ በላይ የሚሆኑ የቆሰሉ አማጽያን ተዋጊዎች በጋምቤላ ላይ እየታከሙ ነው ማለታቸው በሱዳን ትሪቢዩን ተዘግቧል። በዋልታ ኢንፎርሜሽን ማዕከል የተጠቀሱት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ውንጀላውን አልተቀበሉትም። ኢትዮጵያ በደቡብ ሱዳን እየተፋለሙ ካሉት ወገኖች ለየትኛውም አዳልታ እንደማታውቅ አምባሳደር ዲና ተናግረዋል። ወደ ግዛቷ የሚገቡ ስደተኞች ምንም አይነት የፖለቲካ አቋም ይኖራቸው ኢትዮጵያ ከሰብአዊነት በመነጨ ሁኔታ አስፈላጊውን ድጋፍ እያደረገች መሆኑንም አስረድተዋል። እንደ ኢጋድ ሊቀመንበርነቷና እንደ ደቡብ ሱዳናውያን የቅርብ ወዳጅ ኢትዮጵያ በዚያች ሀገር ዘለቄታ ያለው ሰላም ለማምጣት የሚቻላትን ሁሉ እየተወጣች መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ፣ አመሰግናለሁ። እስክንድርን ተከታዩ ዘገባም አዲስ አበባ ላይ ያቆየናል። ሸራተን አዲስን ይመለከታል። የሸራተን አዲስ ሆቴል አስተዳደር ከአንድ መቶ በላይ ሰራተኞችን በአንድ ቀን ከስራ ውጭ አድርጓል። የስራ አመራር ቡድኑ ድንገት ከስራ ያሰናበታቸውን ሰራተኞች የኢንዱስትሪ ሰላምን በማደፍረስ ይኮንናቸዋል። የተወሰደው እርምጃ ከህግ ውጭ ነው ሲሉ የሰራተኛው መሪ ይናገራሉ። ከስራ ውጭ የተደረጉት ሰራተኞችም የድርጅቱን ክስ ያስተባብላሉ። መለስካቸው አማሀ ዝርዝራለሁ ዛሬ ረፋዱ ላይ በኢትዮጵያ የሰራተኞች ማህበራት ኮንፌዴሬሽን ጽፈት ቤት ሕንጻ ፊት ለፊት በቅጽር ግቢው ውስጥ ከሸረተን አዲስ ሆቴል ከተባረሩት ሰራተኞች መካከል አብዛኞቹ ተሰባስበዋል። የድርጅቱን መሠረታዊ የሰራተኞች ማኅበር ሊቀመንበር አቶ ዳዊት ሳሙኤልን እየጠበቁ ናቸው። አቶ ዳዊት የእነዚህን ሰራተኞች አቤቱታ ለኮንፌዴሬሽኑ ጽፈት ቤት ለማሳወቅ ወደ ጽፈት ቤት ገብተዋል። ከጥቂት ደቂቃዎች በኋላ እንዳገኘቸው፣ ዛሬ የደረሰውን ሁኔታ እንዲያስረዱኝ ነበር የጠየቅኳቸው። እኔ ሌሊት 11 ሰዓት ተኩል ላይ ሰራተኛው ደውለልኝ፣ ቤት የነበርኩኝ። ምንድነው ከውጭ ወደ 80 የሚሆኑ የሴኩሪቲ ጋርዶች ከየጭፈራ ቤቱ መጥተው ግቢውን እንደወረሩትና ጠዋት ሰራተኛው ሲወጣ አድሮ የወጣውን ወረቀት እየተሰጠው እና እየተባረረ እንደሆነ ተነገረኝ። ከሌላ ቦታ ከከተማው ውስጥ ያሉ የጭፈራ ቤት ጋርዶች ናቸው ግቢውን እንዲጠብቁ የተደረገው። ፖሊስም አይደለም፣ ምንም አይደለም፣ ማንም የመንግስት አካል አላየ። ከዛ በኋላ ምንድነው የተደረገው? ሰራተኛው ለእኔ ደውለልኝ፣ መጣሁ። ስመጣ ሰራተኛው በሙሉ እየታጀበ በፌስት አለቃውን እየያዘ እንዲወጣ ተደረገ። እንግዲህ ከተባረሩ ሰራተኞች አብዛኞቹ 16 ዓመት በላይ እየሰሩ ናቸው። አቶ ግርማ ከበደ ደግሞ ድርጅቱ የስራ ኮንትራታቸውን በድንገት ካቋረጠባቸው ሰራተኞች አንዱ መሆናቸውን ይናገራሉ። ከዚህ በተጨማሪም በድርጅቱ የሰራተኞች ማህበር የስራ አስፈጻሚ ኮሚቴ አባላቸው በጊዜያዊነትና በቋሚነት በሸረተን ሆቴል ከ10 ዓመታት በላይ ሰርተዋል። ከስራ የተባረሩት ግን ያለ አንዳጅ ማስጠንቀቂያ ነው ጨምሮ እንደሚያስረዱትም ምንም አይነት ጥፋት ከዚህ በፊት እንዳልፈጸሙና ከመስሪያ ቤታቸውም አንድም በጽሑፍ የሰፈረ ወቀሳ ደርሶባቸው አያውቅም። ከድርጅቱ የተባረሩበት ሁኔታ ግን በጣም ያሳዝናቸው መሆኑን ይናገራሉ። የሚያሳዝነው ነገር እንደ ሰው ሞራሊ ተጎድተናል። ስብናችን ተነክቷል። ሌላው ክሬሙን ጉልበታችን ያፈሰስንበት ቤት ነው ሸራተን። አዋራ ጠርገን የገባን ሰዎች ነው ሸራተን ከሸራተን አዲስ በሰው ኃይል ክፍል ዳይሬክተር ኤርና ታሞንዶንግና በዋና ስራ አስኪያጁ ዣን ፔር ማኒጎፍ ፊርማዎች ሐምሌ 23 ቀን 2006 ዓ ም ዛሬ ከሥራ ለተባረሩ ከተሰጠው ደብዳቤዎች መካከል አንዱ ከቅርብ ጊዜ ወዲህ ግን በድርጅቱ ውስጥ በማኔጅመንቱና በሰራተኞች መካከል መልካም የሥራ ግንኙነት እየጠፋ የሆቴሉ መልካም ገጽታ እየተበላሸ፣ በአጠቃላይ የኢንዱስትሪ ሰላም እየጠፋ መጥቷል ይላል። በኢትዮጵያ የአሰሪና ሰራተኛ አዋጅ መሰረትም የኢንዱስትሪን ሰላም በሸረተን አዲስ ለመተግበር እንዳልተቻለም ያስረዳል። ማኔጅመንቱም ለእነዚህ ችግሮች መንሴና መባባስ ምክንያት የሆኑትን ወገኖች ለመለየት ረዥም ጊዜ የወሰደ ጥናት አድርጎ የተወሰኑ ሰራተኞችን ለይቶ እንዳወጣ ስለዚህ የኢንዱስትሪን ሰላም ለማስፈን ከዛሬ ጀምሮ የስራ ውሎ እንዲቋረጥ ማኔጅመንቱ የወሰነ መሆኑን እንገልጻለን ይላል ለሰራተኞች ከተሰጡ ደብዳቤዎች አንዱ። የሰራተኛው ሊቀመንበር ግን የኢንዱስትሪውን ሰላም ያደፈረሰ ድርጊት ስለመፈጸሙ የሚታወቅ ነገር እንደሌለ ይከራከራሉ። ምንም እኛ ኢንዱስትሪ ሰላም ማጣቱም ለማህበሩም የተገለጸለን ነገር የለም። ምክንያቱም ምን እንደሆነ ምንም የምናቀው ነገር የለም። ነገር ግን የማቀው ነገር ምንድን ነው? ከመቶ በላይ የሚሆኑ ሰራተኞች የማህበር መሪዎችን ጨምሮ ከስራ እንደታገዱ ወረቀት ተሰጥቷቸዋል። ሁለተኛ ደረጃ ደግሞ ይህንን ነገርም ማህበሩና ድርጅቱ አንድ ላይ ሆኖ ተመካክሮ ነው የሚሰራው። በህብረት ስምምነቱ መሰረት እንደዚህ አይነት ነገሮች በሚኖሩበት ጊዜ ማህበሩና ድርጅቱ ለመነጋገር ችግሮችን ይፈታሉ፣ ነው የሚለው ህብረ ስምምነቱ። ይህንን ነገር አላደረጉም፣ አላነጋገሩንም፣ የምናውቀው ነገር የለም። አቶ ኤፍሬም ካሳዬ ለ15 ዓመታት በሸረትን አዲስ እንደሰሩ ይናገራሉ። አክለውም የሰራተኛ ማህበሩ ከድርጅቱ የስራ አመራር ጋር በመሆን የህብረት ስምምነቱን ለማሻሻል ጥሩ ምክክር ላይ እንደነበሩ እንደሚያውቁና ይህ እርምጃ ግን በተቃራኒው ዱብዳ እንደሆነባቸው ያስረዳሉ። ምንም በማናውቀው ጉዳይ ነው ይሄ ነገር የደረሰበት። ምንም የደረሰን ማስጠንቀቂያም ነገር የለም። ያጠፋ ነውም ነገር ግልጽ አደለም። አጠፉ ብለው ያሉትም ነገር በተለይ ደብዳቤው ላይ የሚገልጸው ነው። ኢንዱስትሪን ሰላም በመንሳት በማደፍረስ ነው። ሰራተኛ ማህበሩ ኮሌክቲቭ አግሪመንት አሜንድመንት ፕሮሰስ ላይ ነው ያለው። ድርድሩ በጥሩ ሁኔታ ላይ ነው እየሄደ ያለው። ባልተፈቀደ ቦታ ግን ወረቀት ለጥፋችኋል። ማነሳሻ መቀስቀሻ፣ ምንም ነገር ምንም የተለጠፈ ነገር የለም። ምንም ነገር የተለጠፈ ነገር የለም። የመሰረታዊ ሰራተኛ ማህበሩ ሊቀመንበር አቶ ዳዊት ሳሙኤል ይህ ሕገ ወጥ አሰራር መሆኑንና እሳቸውም ለሰራተኛው ችግር መፍትሄ ለማግኘት አቅማቸው የሚፈቅድላቸው ወደ ፌዴሬሽኑ መሄድ እንደሆነ ይናገራሉ። የሸረተን አዲስ ዋና ስራ አስኪያጅን ሚስተር ዣን ፔር ማኒጎፍን በጉዳዩ ላይ ለማነጋገር ወደ ቢሮቸው ስልክ ደውየ ነበረ። ስማቸውን ሊገልጹልኝ ያልፈቀዱ ጸሐፊያቸው እሳቸው እንደማይገኙ ገልጸውልኝ፣ በአሁኑ ጊዜ ግን ስለ ጉዳዩ ምንም አይነት መግለጫ ለመስጠት እንደማይችሉ ነገሩኝ። የሰው ኃይል ክፍሉን ኃላፊ ለማናገር ብጠይቅም ከዋና ስራ አስኪያጁ ሌላ በዚህ ጉዳይ ላይ ማንም መግለጫ ሊሰጥ እንደማይችል አስረዱኝ። በአካል ተገኝቼም ለማነጋገር ብጠይቅ ከዚህ የተለየ መልስ እንደማይሰጠኝ ጸሐፊው ገልጸው አሰናብተውኛል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። የመን ውስጥ ተይዘው ለኢትዮጵያ መንግስት የተሰጡትን የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ የአቶ አንዳርጋቸው ጽጌን ዓለም አቀፋዊና ህጋዊ መብቶች መነሻ ያደረገ ዝግጅት ሰኞ ለት ማቅረብ መጀመራችን ይታወሳል። የኢትዮጵያ መንግስት በበኩሉ የትጥቅ ትግል ያወጀ ነው ሲል ድርጅታቸውን ግንቦት ሰባትንና አቶ አንዳርጋቸውንም በአሸባሪነት ይወነጅላል። ለጥያቄው መልስ ባለሙያ መልስ የሚሰጡባቸውን የበርካታ አድማጮችን ጥያቄዎች አስተናግዷል። ለመሆኑ ጉዳዩ ባለም አቀፍ ህግ የሁለቱን ጉዳይና የየመንን አሳልፎ መስጠት እንዴት ይመለከቱታል? ዝርዝሩ በዝግጅቱ ውስጥ ተካቷል። መልስ የሚሰጡት ባለሙያ በዩናይትድ ስቴትስ የቱሌን ዩኒቨርስቲው የህግና የህገ መንግስት ፕሮፌሰር አድኖ አዲስ ናቸው። አዘጋጅና አቅራቢዋ ትዝታ በላቸው ነች። ለጥያቄው መልስ ክፍል ሁለት በአድማጭ ጥያቄ ጀምሮ ይቀጥላል። ጤና ይስጥልኝ። እኔም ደውለው ከሎስ አንጀለስ ነው። አንድ ጥያቄ አለኝ። እስከ አሁን ድረስ የማይገባኝ ነገር ቢኖር ለመሆኑ ፕራይም ሚኒስተሩ በአሁኑ ሰዓት ያሉት ፕራይም ሚኒስተር አሸባሪዎች ብለው የውጭም ሀገር ሲትዝን ይኖራቸው የኢትዮጵያም ሀገር ሲትዝን ይኖራቸው ወይ እዚህም የሚሆኑ ውጭም የሚሆኑ አሸባሪ ከሆኑ እናገኛቸዋለን ምናምን ብለው የሰጡት ኮሜንት አለ። ለመሆኑ በደርግ በነበረ ጊዜ የህዋትና ኤርትራ ሲታገሉ ነጻነት ብለው ሲታገሉ ብዙዎቹ ውጭ ሀገር ነው የኖሩት። በሱዳንም እያደረጉ ትግላቸውን ሲመሩ ነበር የሚታዩት እነዚህ ሰዎች ሲቲዝንኖችም የነበሩ ናቸው። ማን ያውቃል መንግስት በሚይዙ ጊዜ የእነሱ ፓስፖርት ወሮሮ ኢትዮጵያ ናችሁ ተብሎ እንደገና መባላቸው ማን ያውቃል። የሚያውቅ ሰው ማንም የለም። አንዳርጋቸው ጽጌ ለኢትዮጵያ ሕዝብ እየታገለ ያለ ሰው ነው። የውጭ ሀገር ሲቲዝንሽፕ ቢኖረውም ስለ ሀገሩ ኬራ አያርግ ማለት አይደለም። ምንም ስሜት አይኖረውም ማለት አይቻልም። ያንንም ደግሞ የብሪቲሽ መንግስት አይፈቀድልም ሊለውም አይችልም። አገሩ ስለሆነ የተወለደበት ስለሆነ ለህዝቡ ነጻነት፣ ለፕሬስ ነጻነት፣ ለሁሉም የሚታገል ሰው ስለሆነ ነው እንጂ አሸባሪ ተብሎ የሚታሰር ሰውም አልነበረ፣ እንደ መሰለኝ አሸባሪዎቹ ራሳቸው ናቸው። በሽብር ስም ሁሉንም ጀኔራሊስቱንም፣ ምኑንም በተፈቀደላቸው የፍርድ ቤት እንትን እያሰሩ ያሉት። ይሄ እንግዲህ የአድማጫችን የግል አስተያየት ነው። ራሱ የኢትዮጵያ መንግስት ነው የሚያሸብረው ነው የሚለው አድማጫችን። ጠቅላይ ሚኒስትሩን ጠቅሰው የተናገሩትን እንደው ለመድገም ያህል በዚህ ባለፈው ሳምንት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለጋዜጠኞች መግለጫ ሲሰጡ ማንም ሰው ዜግነት ጀርባ ወይንም ደግሞ በማንኛቸው ሙያ በጋዜጠኝነት ሙያ ስር ተደብቆ ሊቀር አይችልም፣ አሸባሪዎችን አሳደንን ይዛለን የሚል መልስ ሰጥተዋል ለጋዜጠኞች። ያንን ነው የጠቀሱት ለማለት ነው። አዎ እንግዲህ ሁለት ነገሮች ልናገር። በዚህ የተነሳ አንደኛው ስለ ህወሓት አንስቷል፣ ጠያቂው ድሮ ሲታገሉ የነበሩትን ውጭ ሆነው አንዳንዶቹ የሌላ የሌላ ሀገር ፓስፖርት ይዘው መዞሪያና መጠለያ አድርገው ሲታገሉ ነበር። እንግዲህ ሽብርተኛ ሽብርተኛ ማን ነው የሚለው አስቸጋሪ ጥያቄ ነው። እንዲያውም በዓለም አቀፍ ስምምነት የለም ስምምነት ስለሌለ የዓለም አቀፍ ሕግ የለም ሽብርተኛ ማን ነው የሚለው። ስለዚህ ብዙ አገሮች የራሳቸውን ሕግ ይደነግጋሉ። ሽብርተኛ እንዲህ ነው እንዲህ አይደለም፣ ይህን ሽብርተኛ እንለዋለን እያሉ ይደነግጋሉ። ይህን ርዕስ ጠለቅ አድርገች ስትመለከች ወይም ሲመለከቱት ሽብርተኛ ማለት ምንድን ነው ብለሽ ስጠይቅ፣ አንዳንድ ጊዜ የአንዱ ሽብርተኛ የሌላው ነጻ አውጪ ነው። እንዲያውም ማንዴላ ለብዙ ጊዜ በነጭ መንግስት በደቡብ አፍሪካ ብቻ ሳይሆን በአሜሪካ ሽብርተኛ ተብሎ እዚህ መግባት አይችልም ነበር። እንግዲህ ለአንዱ ታጋይ ሌላው ሽብርተኛ ይሆናል። እንዲያውም አንዱ ታጋይ ነኝ ብሎ ሲናገር የኖረ ስልጣን ሲይዝ ሌላውን ተቀናቃኝ ሽብርተኛ ይላል። ደግሞ ሌላ ነገር አለ። ሁለተኛ ነገር የዓለም አቀፍ ስምምነት በዚህ በሽብርተኝነት የሌለው ምንድን ነው? አንዳንዶች ምንላሉ? ወ እንግዲህ አንዳንዶችን ሰዎችና ቡድኖች ሽብርተኞች ናቸው እያልን ለመጥራት ከቻልን፣ መንግስት ሽብርተኝነትን ከፈጸመ ለምን ሽብርተኛ አንልም ብለው ያወራሉ። እንዳልሁት ብዙ ጭቅጭቅ ስላለ የዓለም አቀፍ ስምምነት የለም። እያንዳንዱ መንግስት የፈለገውን ይሄ ሽብርተኛ ነው፣ ይሄ ሽብርተኛ አይደለም እያለ ይጽፋል። ብዙ ጊዜ ሲታይ ግን የሚደረገው ነገር በተለይ ዴሞክራሲ ባልሰፈነባቸው ሀገሮች ውስጥ የሚደረገው ነገር ምንድን ነው? ተቀናቃኝና ነጻ ፕሬስ ወይም የብዙሀን መገናኛ የማይፈለግ ነገር መንግስትን ተጻሮ የሚናገር ነገር ሲጽፉ እንደዚህ ያሉ ሽብርተኞች ናቸው ብለው የሚሰይሙበት ሁኔታ አሁኗ። እሺ ፕሮፌሰር አል ነው ወደ ቀጣዩ ጥያቄ እንሂድና ሌሎችን ደግሞ በኢሜል የመጡትን እናነሳለን። ጠናስትልን ቪኦኤ ለፕሮፌሰሩ ስለ አቶ አንዳርጋቸው ወደ ኢትዮጵያ መተላለፍ ጥያቄዎችም የሚከተሉት ናቸው። አንዳንድ ሰዎች ከመናደድም ይሆን አላቅም፣ ወይም ትክክል ሆነው ይሄ ሬንዴሽን ነው እንጂ ኤክስትራዲሽን አይደለም ጠለፋ ነው የሚሉ ሰዎች አሉ። በእርግጥ የአቶ አንዳርጋቸው ከየመን ወደ ኢትዮጵያ መተላለፍ ሬንዴሽን ነው ጠለፋ ነው ወይስ ኤክስትራዲሽን ነው? ነው ሁለተኛው ጥያቄ። ከፖለቲካው አንጻር ሳይሆን ከሕግ አኳያ ኤክስትራዲሽን የሚለውን ውል ብቻ ወስደን ሁለት አገሮች የሞት ቅጣት ያለባቸውም ሆነ የሰቆቃ ይፈጸምባቸው የሚባሉ አገሮች ውል ሊዋሉ የኤክስትራዲሽን ውል ሊዋሉ አይችሉም ወይ? ይሄ ውል ለምሳሌ በኢትዮጵያና በአሜሪካ መካከል ሳይሆን በየመንና በኢትዮጵያ መካከል ነው እና ሁለቱም በሰቆቃም ሆነ በሞት ፍርድ የሚታሙ ሀገሮች ናቸው። ሁለቱም ቢያካክዱም ይሄንን መዋዋል አይችሉም ወይ ነው ሶስተኛው የዓለም አቀፍ ሕግ ሁልጊዜ የሚጠቀስ ነገር አለ። የጄኔቫ ኮንቬንሽን ይባላል። የጄኔቫ ኮንቬንሽን በመሰረቱ የሚጠቀሰው የትኛው ነው? ከተጠቀሰ ደግሞ ሁለቱ ሀገሮች ወይም ከሁለቱ አንዱ ያልፈረሙ ከሆኑ ያንን የጄኔቫ ኮንቬንሽን በዛ ይገደላሉ ወይ የሚል ይህንን ጥያቄ እና ሌሎችንም አካቶ ዝርዝር መልሶችን የያዙ ዝግጅቶች በተከታታዮቹ ምሽቶች እናቀርብላቸዋለን። ለዛሬ በዚሁ እንሰናበት። ነገ በነገራችን ላይ አዲስ አበባ ዝናባማ፣ ከፍተኛ ሙቀቷ 21 ዝቅተኛው 13 ይሆናል። አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ50 ሳንቲም ተመንዝሯል። በስቱዲዮ ቴክኒሻኗ ዘይነብ አብዱራህማን፣ እንደዚሁም ፕሮግራሙን ይመራልን ኃይሉ ታምራት፣ እኔም ማስተናጋጃችሁ ሰሎሞን አባተ በዚሁ ንሰናበት እስከ ዝግጅቱ ፍጻሜ ከስራወቀ ጋር እንተዋችሁ መልካም ቆይታ ሰዓት This program has come to you from the Voice of America, Washington.